የባህል መድረክ አዲስ አበባ ከተማ የተለያዩ ፈጠራዎችና አዳዲስ ሀሳቦች የሚፈልቁባት ውብ ከተማ ናት። ጥበብ በአደባባይ። በከተማዋ ሕዝብ በብዛት በሚገኝባቸው መንገዶችና አደባባዮች የተለያዩ ጥበባዊ ክንውኖችን በማካሄድ መድረክ ያላገኙ ነገር ግን እምቅ ችሎታ ያላቸውን የከተማዋን ነዋሪዎችንም ያሳትፋል ይላል ባለፈው ሳምንት መገባደጃ የጀርመኑ ገተ ተቋም በተለያየ ዘርፍ ላይ ከተሰማሩ የኪነ ጥበብ ባለሙያዎች ጋር የጀመረውና ለሚቀጥሉት ሶስት ሳምንታት የሚዘልቀው ዝግጅት ጤና ይስጥልኝ አድማጮች እንደምንሰነበታችሁ። በአዲስ አበባ የሚገኘው የጀርመኑ የገተ ተቋም በአስር የተለያዩ የጥበብ ዘርፎች ላይ የሚሰሩ ባለሙያዎችን በመደገፍ ባህላዊ እንቅስቃሴ ጀምሯል። ጥበብ በአደባባይ የተሰኘው በአዲስ አበባ ከተማ የጀመረው ባህላዊ ክንውን ምንድን ነው? በዕለቱ ዝግጅታችን በከተማዋ አደባባዮች ይህንን ጥበባዊ እንቅስቃሴ በማድረግ ላይ ያሉትን ባለሙያዎችና የጎተ ተቋም ባልደረባን አነጋግረን መሰናዶ ይዘናል። መልካም ቆይታ። በአዲስ አበባ የሚገኘው የጀርመኑ የጎተ ተቋም አስር የተለያዩ የጥበብ ዘርፍ ባለሙያዎችን በማሰባሰብና በከተማዋ ሕዝብ በርከት ብሎ በሚገኝባቸው አደባባዮች ላይ ሙያቸውን እንዲያሳዩ ብሎም መድረክ ያላገኙ የጥበብ ሰዎች እንዲሳተፉ ጥበብ በአደባባይ የተሰኘ ዝግጅትን በመክፈት የተለያዩ አዳዲስ ጥበባዊ ሐሳቦችን እያሰባሰበም ይገኛል። የሙዚቃ ባለሙያውና በአዲስ አበባ የጃዛምባ ሙዚቃ ትምህርት ቤት ዋና ስራ አስኪያጅና መምህር ዮናስ ጌታቸው ጎተ ተቋም ባነሳሳውና ባለፈው ሳምንት አርብ በጀመረው የጥበብ በአደባባይ ፕሮጀክት ላይ ተሳታፊ ነው። ዝግጅቱ ጥበብ አደባባይ የሚል ነው። ብዙ ጊዜ ጥበብ በጓዳችን ብቻ ነው ያለው። ለምሳሌ ያህል ሰው ታለንት ይኖረውና የስዕል ታለንት ይዞት አደባባይ አይወጣም። የሙዚቃ ታለንት ይኖረውና ይዞት አይወጣም። እግዚአብሔር አድሎት ትምህርት ቤት ከገባ ወይም የሆነ አክቲቪቲ ውስጥ ከገባ እንደ ደጇን ያያታል እንጂ ብዙ ጊዜ በጓዳ ነው የሚቀረው፣ እና ይሄ በጓዳ የሚቀረውን ነገር በአደባባይ ለማውጣት ታለንት ያላቸውን ሰዎች ለማነሳሳት የማሞክሩትን ለማስሞከር የታሰበ ፕሮግራም ነው። ጎቴ ኢንስቲትዩት ይህንን ሲያስተባብር የእኛ ትምህርት ቤት ጃዛምባ የሙዚቃ ትምህርት ቤት የወሰደው ኃላፊነት ሙዚቃን ማስተማር፣ ሙዚቃን ማካፈል፣ ሙዚቃን ለሰርድ ፓርቲ ወይም ሶስተኛ ሰው ዝም ብሎ አድማጭ ብቻ ከሚሆን ተሳታፊ እንዲሆን ለማድረግ ታስበው የሚንቀሳቀስ ፕሮጀክት ነው በዚህ ዝግጅት ላይ አሁን መገናኛ ላይ ነበረን። የቅዳሜ ዕለት አርብ ነው መክፈቻው የነበረው። ቅዳሜ ዕለት በነበረን ፕሮግራም ላይ ያደረግነው አደባባዩ ላይ ሳውንድ ሲስተም ዘረጋን። የእኛ ተማሪዎች መሳሪያቸውን ይዘወጡ፣ ሙዚቃ ተጫወትን። ሙዚቃ ሲሰማ ሰቡ ተገልብጦ መጣን። ከዚያ እዛ ጥበብ በአደባባይ የሚለውን አላማውን ነግረናቸው የሚሞክሩ ልጆች ከዛ ውስጥ እየጋበዝን ከእኛ ተማሪዎች ጋር እየቀላቀልን አጫወትናቸው፣ አንዳንድ ነገሮችን አስተማርን። ኦልሞስት ለአራት ሰዓት ያክል ከአደባባዩ መነቃነቅ አቅቶን ብዙ ሺ ሕዝብ ነው እየመጣ እያለፈ እየጠየቀን እየተረዳ የሚሄድ የነበረውና ኦልሞስት ከመቶ በላይ መማር የሚፈልጉ ሰዎችን ስም ዝርዝር መዝግቤ ነው የወጣው። ጎተ ተቋም ትልቅ ድጋፍ እያደረገ እንደሆነ የገለጹት አቶ ዮናስ ጌታቸው ጥበብ በአደባባይ ፕሮጀክት ላይ ጥበብን የምንሸጥባት የምትገርም ትንሽ ሱቅ አዘጋጅቷል ሲሉ ገልጸዋል። ጎተ ኢንስቲትዩት በጣም የምትገርም የሆነች ቅልብጭ ያለች ሱቅ አዘጋጅቶልናል። የጎቴ አርማ አለባት። ብዙ ጊዜ ሱቅ ሲባል የሆነ አንድ ቦታ ትፍር ብሎ እዛው ጋር ብቻ ነው የማይንቀሳቀስ ሆኖ የሚሰራው። ይቺ ግን ትዙ ትንቀሳቀሳለች። አንዴ ፒያሳ ናት፣ አንዴ መገናኛ ናት፣ አንዴ መርካቶ ነች፣ አንዴ የመስቀል አደባባይ ነች። ትንቀሳቀሳለች። ተንቀሳቀሳ ግን ንግድ አደለም የምትነግደው፣ የምትነግደው ጥበብን ነው አርትን ነው። ምንም ለሌላቸው እውቀቱ ኖሯቸው ፍላጎቱ ኖሯቸው ያልቻሉትን ሰዎች ወደ መቻል እንዲመጡ የሚያደርግ ኢኒሽቲቭ የሆነ ነገር ለማድረግ ነው። ጎቴ ይሄንን የመጀመሪያ በማስተባበር ከመንግስት ፍቃድ በማውጣት ብዙ ስቴፖችን ከሄደ በኋላ ነው እኛን እየጋበዘን። አሁን እኛ ይሄንን ጎቴ በቀደደልን መስመር መሰረት ፕሮግራሙን ተከትለን እኛ ዝግጅታችንን እናቀርባለን እና ውጤታማ የሆነ ነገርም በመጀመሪያው ቀን አይተናል። በአዲስ አበባ ከተማ የሚገኘው የጀርመኑ ጎቴ ተቋም ላለፉት ሀምሳ አምስት ዓመታት በተለያዩ ጥበባዊና ባህል ነክ ጉዳዮች ላይ እየሰራ እንደሆነ የተናገሩት የድርጅቱ ፕሮግራም አስተባባሪ ወይዘሮ ተናኘ ታደሰ እንደሚሉት እስከዛሬ ተቋሙ የሚያዘጋጃቸውን የተለያዩ ክንውኖች ተመልካችም ሆነ ተሳታፊ ተቋሙ ውስጥ በመምጣት ነበር የሚያከናውነው። በከተማዋ ውስጥ ሊዳረሱ በሚችልባቸው ቦታዎች ለምን አርስ አናዘጋጅም በሚል ነው ሀሳቡ ይመጣው እና አርስቴት ፋሲል ጊዮርጊስ አንድ ጊዜ በሁለት ሺ አምስት ዓመተ ምህረት ፈረንሳዮች ባዘጋጁት አንድ ኤግዚቢሽን ላይ አንዲት ትንሽ ኪዮስክ ከብረት የምትሰራ አዘጋጅቶ ነበርና እንደዛ አይነት ሞባይል ኪዮስክ የሚል ነገር ነው። ለምን እሱና አይነት ነገር ተጠቅመን በቃ አርቲስቶቹ ስራዎቻቸውን ለህዝቡ ለምን አያሳዩም? ህዝቡም አርት ምን እንደሆነ ብዙ ጊዜ አርት ሲባል ወይ ዘፈን፣ ዳንስ ብቻ ይመስለዋል። የተለያዩ ሙያዎችም ፎቶግራፊም አርት ነው፣ ፊልምም አርት ነው፣ ሙዚቃውም እንዳለሽ አሁን አቶ ዮናስ እንደነገረው እና ከፋይን አርት ስኩል ደግሞ በ ሀገሪቱ ያለው በአዲስ አበባ ዩኒቨርሲቲ ስር ያለው የአለ ስኩል ኦፍ ፋይናንስ ኤን ዲዛይን እነሱ እነሱን በማሳተፍ አርኪቴክቸር ራሱ አርት ነው እና የተለያዩ ሙያተኞችን አንድ ላይ በማገናኘት ሀሳብናቸውን ስራቸውን እንዴት ማቅረብ እንደሚችሉ ተወያየን። ያንን ውይይት ይዘን እንግዲህ ቦታዎች ተጠቆሙ። እንዳለች በአዲስ አበባ ውስጥ ባሉቱ ለህዝብ እይታ ግልጽ በሆኑ ቦታዎች ላይ በየአደባባዮች ላይ ይህን ስራ ለማድረግ ሜይ አስራ ዘጠኝ ባለፈው አርብ ማለት ነው በአቆጣጠር አስራ አንድ ግንቦት አስራ አንድ ላውንች ተደረገ። አራት ሱቆች ነው ያዘጋጀነው። እነኛ አራት ሱቆች እንግዲህ እንዳለውም ተንቀሳቃሾች ናቸው ከቦታ ቦታ። አንደኛው ፕሮግራም ሲጨርስ፣ ሌላ ቦታ ላይ ይሄዳል። ወደ መገናኛ ወደ መርካቶ ተጓዙ። ለምሳሌ የስነ ጥበብ ትምህርት ቤት ተማሪዎች በፕሪንቲንግ ላይ ይሰራሉ። ህትመት ምንድን ነው? ህዝብ በግድ ማሽን ሊኖረው አይገባም። በቀላሉ በቤት ውስጥ ባሉ ማቴሪያሎች ተጠቅመው በየልብሳቸው ላይ በእቃቸው ላይ የሚፈልጉትን ቅርጽ ማተም እንደሚችሉ ያሳያሉ። ከሱ ጎን ለጎን ደግሞ ፎቶግራፍ ፎቶ ቀጭ ቀጭ የሚል ስም የተሰጠው ፎቶ ቀጭ ቀጮች ደግሞ ካሜራ ይዘው ዲቨሎፐር እዛው ይዘው ፎቶ ያነሳሉ። ፎቶ እንዴት እንደሚነሳ እንደ ካሜራ ነክቼ አላውቅም፣ ማንሳት ይችላለሁ፣ መሞከር ይችላለሁ ለሚል ሰው ያን ድል ይሰጡታል። ያነሳም ይነሳና ያ ፎቶ እዛው ታትሞ ይሰጠዋል። እና እንዲህ ሰው የራሱን የስራ ውጤት እዛው ያየዋል። ፎቶግራፊ ማለትም ደግሞ ያን ያህልም እንግዲህ ከባድ እንዳልሆነ እንዳይሰራው በራሱ ማድረግ እንደሚችል ያን ያደርጋል። መርካቶ የነበረው በጣም ለየት ያለ ነው። በአርኪቴክት ማህደር ገብረመድህን የተዘጋጀ ነው። ሰዎችን ቁመት ስኬሊንግ ነው እና ማን ነው በጣም ረጅሙ በአዲስ አበባ ውስጥ ማን ነው አጭሩ የሚለውን ነው እየወሰደ የነበረው። በጣም ኢንትረስቲንግ ነው። ብዙ ብዙ ሰዎች በግስቲያ ላይ እንደነበሩ ነው ሁድለት የነበረው አርኪቴክቸር እና የከተማ ፕላን በሚለው ዘርፍ ስር የማ አርኪቴክቸር እና ከቤት ከከተማ የተሰኘው የራዲዮ ፕሮግራም በጋራ የከተማ ሚዛን ልኬትና መጠን በሚል ሱቅ አዘጋጅተናል። ይህም ሱቅ ሶስት አገልግሎቶችን ይሰጣል ያለን በሸገር ኤፍኤም ከቤት እስከ ከተማ የተሰኘ ሳምንታዊ የራዲዮ ፕሮግራም አዘጋጅና በግል አማካሪ ድርጅት ውስጥ የሚሰራው አርኪቴክት ማህደር ገብረመድን ጥበብ በአደባባይ በተሰኘው ዝግጅት ላይ ያለው ሱቅ አንደኛው አገልግሎት ይላል። አንደኛው ከተማው የእርሶ ነው ይገንቡት ይላል። ምንድነው ሀሳብ አካባቢ ይሄ ከአዲስ አበባ ከተማ ካርታ ላይ ፎቶግራፊክ ካርታ አለ ከእሱ ላይ በክብ በክብ የተቆረጡ የሚላጡ በሎሚ የመሰል ናቸው። እነሱን ነገሮች ፍላጎቱ ያለው የከተማ ነዋሪ ያቺን ክብ ይወስድና ይሄ ጥበብ በአደባባይ ካለቀ በኋላ በሚኖሩት ሁለት ሳምንታት ውስጥ ቦተን ኢንስቲትዩት ውስጥ የሚኖር አንድ ግድግዳ ይኖራል። እዛ ግድግዳ ላይ የወሰዷትን አንድ ሎሚ መልሰው በመለጠፍ ይሄ ከተማን የመገንባት ሂደትን አርቲስቲክ በሆነ በልኩ ልንሞክረው ነው። ምን ያህል ሰው እገነባለሁ ብሎ ይመጣል፣ ምን ያህሉ በሰዓቱ ይመጣል፣ ምን ያህሉ አርፍዶ መጥቷል የሚለውን ለማየት ነው። ግን ዋናው የከተማውን በትልቅ ስኬል ሰዎች እንዲረዱትና እንዲያዩት እና ከከተማው ጋር ያላቸው ሪሌሽንሽፕ በአንድ በአንድ አማራጭ ለማሳየት ነው። ይሄ ከተማው የእርስዎ ነው ይገንቡት በሚል ነው። ሁለተኛው ቁመቱ ስንት ነው ነው የሚለው በሰው በትክክል መጠን የተሰራ ቦርዶች አዘጋጅተናል። እነዚህ ቦርዶች ምንድን ነው የሚሰሩት ከዓለም በጊነስ ቡክ ኦፍ ሪከርድ የተመዘገበ አሜሪካ ያለ ሁለት ሜትር ከሰባ ሁለት ነው። በኢትዮጵያ ደግሞ በልሁ አለ በጣሊያኖች የተገደለ ነው። አስራ ዘጠኝ ሀያ ስምንት ሁለት ሜትር ከሀያ ስድስት ነው ዘላለም የሚባል አርኪቴክት አለ። ሁለት ነጥብ ዜሮ ሶስት ነው። አበበ ባልቻ ደግሞ ሜትር ከዘጠና አራት ነው። እነሱን ቦርዱ ላይ ሰቅለን ሌሎች መረጃዎች ሰጥተን በከተማው በተለያዩ አደባባዮች እንሰቅላቸውና ሰዎች መጥተው ቁመታቸውን እዛ ጋር ይለካሉ ይፎካከራሉ ማለት ነው። ስለዚህ እነዚህ ነገሮች ስድስት ኪሎ፣ መርካቶ፣ መስቀል አደባባይ፣ ቦሌ፣ ሜክሲኮ፣ መገናኛ፣ ጀሞ ቦታዎች ላይ ይቀመጣሉ። ለሁለት ቀን ለሶስት ቀን በፍርርቅ እናስቀምጣቸውና ይህንን ሰብስበን ከጨረስን በ በኋላ ደግሞ ጎተ ኢንስቲትዩት የጥበብ አደባባይ ኤግዚቢሽን ስለሚያደርግ ይሄ ሶስት ሳምንቱ ካለ በኋላ የሚደረገው ዝግጅት ላይ እንደረድራቸው እና ከቦታ ቦታ ያለውን የቁመት ልዩነት እናነጻጽራለን። በመሀል ረጃጅም ሰዎቹን በእድሜ ልክ ለምሳሌ ከሀያ እስከ ሰላሳ ከሰላሳ እስከ አርባ ከአርባ እስከ ሀምሳ ከሀምሳ እስከ ስልሳ እና ከስልሳ በላይ ላሉት ደግሞ ለምናገኛቸው ረጅም ሰዎች ልማት እንሰጣለን። ዋና ዓላማ ይሄ እኛ ሀገር ብዙ ጊዜ ዲዛይን ሲሰራ ከህንፃ አንስቶ እስከ ቁሳቁስ የቤት ቁሳቁስ ሁሉ የሚሰራው ከው que vai matar ስታንዳርዶች ነው፣ የበር ቁመትም፣ ብለው የተለያዩ ነገሮች በዛ ነው የመጣው። ለሌሎች ጥናት ግብዓት እንዲሆን እንደ መነሻ እንዲያገለግል የእኛን ሀገር ስኬል ማወቅ ነው። ስለዚህ በዚህ ሌላ ጥናት እናመጣለን ማለት ነው። በአርኪቴክቸርም፣ በከተማ ፕላንም፣ በፕሮዳክት ዲዛይንም፣ በኢንቴሪየር ዲዛይንም ግብዓት እንዲሆን የሚሰበሰብ መረጃ ይሆናል ማለት ነው። ምን ይታወቃል፣ ረጅሙ ሰው እናገኝ ይሆናል። በዚህ ዝግጅት አሁን እስካሁን ሁለት ሜትር ከአስራ ሶስት አንድ ሰው አግኝተናል። ማህደር በመቀጠል ሶስተኛው አገልግሎት ምናባዊ ጉዞ ይባላል። ሰዎች በተሚኔታዊ መነጽ ቁጥጥር የተለያዩ ቦታዎችን እንዲያዩ ከስኬል ጋር ያለንን ግንኙነት ለመፈተሽ ነው ሲል ገልጿል። በዚህ ስራችን ላይም የተለያዩ ጥያቄዎችን እናቀርባለን የሚለው ማህደር በመቀጠል ሶስተኛው አገልግሎት ምናባዊ ጉዞ ይባላል። ሰዎች የከተማውን የተለያዩ ቦታም እንዲያውቁ እና በቨርቹዋል ሪያሊቲ መነጽር የተለያየ ቦታዎችን እንዲያዩ እሱም ለከተማው በዛ አካባቢ ለሚያለፍ ለሚያገድም ሰው አማራጭ መስጠት ነው። ስለዚህ በቪአር መነጽር እያዩ የተለያዩ ቦታዎች በመሄድ ይሄ ከስኬል ጋር ያለንን ሪሌሽንሽፕ ቼክ ለማድረግ ነው። ዝርዝር ሌሎች መጠይቆች አሉ በኩል ይሄን መጠይቅ የምናረገው የከተማውን ፍላጎት በተሻለ ለመረዳት አንዳንድ ጥያቄዎች እንጠይቃለን። ለምሳሌ በከተማው የሚወዱት ቦታ፣ የሚወዱት ህንፃ፣ የሚያዘወትሩት ትራንስፖርት፣ በአማካይ የሚወስዱበት ጊዜ፣ የሚያወጡት ገንዘብ፣ እንደዚህ እንደዚህ የሚሉ የተለያዩ መጠይቆች አሉ። አንደኛው ጥያቄ ለምሳሌ የአዲስ አበባ ነዋሪ ቁጥር ስንት ነው ብሎ ይገምታሉ። አሁን ሰዎች የተለያየ ነገር ግምት ይኖራቸዋል። ስለዚህ ከግምታቸው ለመነሳትም አንዳንድ ነገሮችን ለማጥናት ብዙ መጠይቆች አሉ። ያንን ፍላጎት ያለው ሰው መጠይቁን ይሞላልናል ማለት ነው። ዋናው ግን ይሄ ጊዜ ጥበብ በአደባባይ በመሆኑም የከተማ ሱቅ የሆነው ከከተማ ጋር የተገናኙ የጥበብ ነገሮችን መስራት ስለሆነ ከተማን ማስተዋወቅ እና ሰዎች ከከተማ ጋር ያላቸውን በመጠን በሚዛንና በልኬት ያላቸውን ሪሌሽንሽፕ ማሳየት። ሰዓሊ ሙሊጌታ ገብረ ኪዳን የጀርመኑ ገተ ተቋም በነደፈው ጥበብ በአደባባይ በተሰኘው ፕሮጀክት ተሳታፊ ነው። አደባባይ ይዞት በወጣውም ሱቅ በስዕል በቀለም ቅብ ዘርፍ የተለያዩ ወጣቶችና ህጻናት ላይ ያተኮረ ስራ እየሰራ እንደሆነ ገልጿል። አሁን የኔ ሱቅ ሊትል ክሬቲቭ ሴንተር ነው የምትባለው ትንሿ የጥበብ ማዕከል። የኔ ሱቅ ላይ የሚካሄደው አክቲቪቲ ምንድን ነው? ማንኛውንም አይነት የጥበብ ውጤቶች ሊሰሩ የሚችሉ ወጣቶችና ህጻናት ላይ ያተኮረ ነው። ወደዚህ ወደ ሱቁ አጋብዛቸውና መስራት የሚፈልጉትን እንዲሰሩ መርዳት ነው። ስለዚህ የኔ ሎኬሽን ሁለት ቦታ ነው። የኮንዶሚኒየም ነዋሪዎች ያሉበት ቦታ ላይ ነው። እያንዳንዱ ኮንዶሚኒየም ኮምፕሌክስ የራሱ የሆነ የማህበራዊ ጉዳዮች የሚካሄዱበት ኦፕን ስፔስ አለ። እና ሱቋን እዛ ቦታ ላይ ነው የምናደርጋት። ከዛ እዛው ላሉ ነዋሪዎች መንጋብዛቸውን ይሄ በቃ ነጻ የጥበብ የፈጠራ መንግስት የሚካሄድበት ሴት ነው። ምን ማድረግ ትችላላችሁ ብለን እንጋብዛቸዋለን። ይመጣሉ። ምሳሌ ቀለም፣ ወረ ርሳስ፣ ብሮሽ ምናምን እንሰጣቸዋለን። የሚፈልጉትን አይነት ይሰራሉ። የሰሩትን እዛው ሱቁ ላይ ዲስፕሌይ እናደርግና ለነዋሪዎቹ እናሳያለን እና ስዕል ብቻ ሳይሆን የሚሰሩት ማንኛውንም አይነት ነገር ነው። አንድ ልጅ እንደዚህ አይነት ችሎታ አለኝ ካለ ይመጣና ቦታውን ይጠቀምበታል። ስለዚህ ግጥም ያቀርባሉ፣ ድራማ ያቀርባሉ። እዛው ሀሳቡን ይዘው ይመጡና አብረን ደቨሎፕ እናረገዋለን ስቶሪውን። ከዛ አክት ያረጋሉ፣ ፊልም እናደርገውና የራሳቸውን ደግሞ መልሰን ማታ በፕሮጀክተር እናሳያቸዋለን። ስለዚህ ፕሮሰሱን በሙሉም ያዩታል፣ ያው ለሌላ ጊዜ እንዴት መስራት እንደሚችሉ ይማራሉ ማለት ነው። እንደዚ አይነት እንቅስቃሴ ነው የምናደርገው። ነገ አንደኛ ሳምንቱን በሚይዘው ጥበብ በአደባባይ መድረክ ላይ የፊልም ስራ ባለሙያዎች ስለ ፊልም ስራ እንዴትነት፣ በፊልም ስራ ላይ ስለሚያስፈልጉት ነገሮች ገለጻ እንደሚያደርጉ በጎተ ተቋም የፕሮግራም አስተባባ ወይዘሮ ተናኘ ታደሰ ተናግረዋል። ፊልም ደግሞ ባለሙያዋ ሕይወት አድማሱ እሷም እንደዚሁ የፊልም ካሜራዋን ይዛ በየቦታው እየተገኘች ያንንም የሚሰራውን እንቅስቃሴም ትዘግባለች። ደግሞ ፊልምኛ እንነጋገር ነው የእሷ ታይትም። ፊልም እንዴት ነው? ፊልም ሲሰራ ምን ያስፈልጋል? ፊልም ለመስራት ምን ያስፈልጋል? አንድ ሰው የፊልም ስክሪፕት ለመጻፍ ምን ይኖረዋል የሚለውን ብቻ በአጭሩ። ግን ወርክሾፕም ነው ወይም ደግሞ ማሰልጠኛም ነገር ነው ብለን ነው የምናስበው። እና አዲስ አበባን ለማዳረስ በማሰብ በተለያዩ ቦታዎች ላይ ያንን የምና ሌላው ደግሞ የማንበብንም ፍላጎት ለማበረታታት አርቲስት አስቴር በጣም የተዘጋጀ ይሄ እናንብብ ነው። መጽሐፍ ይዘው የሚመጡ ሰዎች ይኖራሉ። አንድ መጽሐፍ ይዘው ይመጣል። አንድ ሰው ያን ያነብና እሷ ደግሞ በርከት ያሉ መጽሐፍቶች በጠረጴዛ ላይ በሼልፏ ላይ ደርድዛን ያለችው ሁለት መጽሐፍ ይዞ ይሄዳል። ስለዚህ አንድ መጽሐፍ ይዞ ይመጣ ሰው ሶስት መጽሐፍ ይዞ ይሄዳል ማለት ነው። ሁለት ከዛ ያገኝና ሌላው ደግሞ ድርሰት መጽሐፍንም ሁኔታ ያበረታታል። እንግዲህ ሲያልቅ ነው የምናየው። ምናልባት አንድ መጽሐፍ ይወጣው ይሆናል። ከጀመረችበት ቀን ጀምሮ የሄደ ሰው ሁሉ የራሱን ሀሳብ የራሱን የመጽሐፍ ደረጃ ያሳያል ማለት ነው ይጽፋል በተለያየ ርዕስ ላይ ይጽፋል መጨረሻ ላይ ምን ሊወጣው እንደሚችል ይታያል መዝጊያው ፕሮግራም ጎተ ኢንስቲትዩት ነው የሚሆነው እንግዲህ የተለያዩ ያገዙንን አካላት የባህል ሚኒስቴርን የአዲስ አበባ ከተማ ባህልና ቱሪዝምን የአዲስ አበባ ከተማ ፖሊስ ኮሚሽንን በየወረዳው ያሉትን ደግሞ የባህል ክፍል ሀላፊዎችን ጋብዘን ይህንን ስራ እንዲያዩት እንዲጎበኙትና ስራችን ምን እንደነበር እንዲያውቁት እቅዳለን አዲስ አበባ ከተማ በሚገኘው በጀርመኑ ጎተ ተቋም ድጋፍ ግንቦታ 11 የጀመረው ጥበብ በአደባባይ ዝግጅት እስከ ፊታችን ሰኔ ሁለት ድረስ ይቀጥላል። በአስር የተለያዩ የጥበብ ዘርፎች ለሶስት ሳምንታት በአደባባይ ከተካሄደው የጥበብ አውደ ርዕይ በፎቶ በፊልም እንዲሁም በመጽሐፍ አሊያም በመጽሔት መልክ ከእሁድ ሰኔ ሶስት ጀምሮ በጎተ ተቋም ቅጽር ግቢ በኤግዚቢሽን መልክ ለተመልካች እንደሚቀርብ በጎተ ተቋም የፕሮግራም አስተባባሪ ወይዘሮ ተናኘ ታደሰ ገልጸዋል። ይህ ተሞክሮ በሌሎች የኢትዮጵያ ከተሞች ሊካሄድ እንደሚችልም የጥበብ ባለሙያዎቹ ተናግረዋል። አድማጮች በዝግጅቱ ቃለ ምልልስ የሰጡንን ባለሙያዎች እያመሰገንኩ የዕለቱን ዝግጅቴን እዚህ ላይ አጠናቅቃለሁ። ሀዚብ ታደሰነኝ ጤና ይስጥልኝ።